መጽሐፈ መሳፍንት ምዕራፍ ዘጠኝ የይሩበኣል ልጅ አቤሜሌክም ወደ ሴኬም ወደ እናቱ ወንድሞች ሄደ። ለእነርሱም ለእናቱ አባት ቤተሰቦች ሁሉ በሴኬም ሰዎች ሁሉ ጆሮ ሰባ የሆኑት የይሩ በአል ልጆች ሁሉ ቢገዟችሁ፣ ወይስ አንድ ሰው ቢገዛችሁ ምን ይሻላችኋል? ብላችሁ ንገሯቸው ብዬ እለምናችኋለሁ ደግሞ እኔ የአጥንታችሁ ፍላጭ የሥጋችሁ ቍራጭ እንደሆንሁ አስቡ ብሎ ተናገራችሁ። የእናቱም ወንድሞች ይህን ቃል ሁሉ ስለ እርሱ በሴኬም ሰዎች ሁሉ ጆሮ ተናገሩ። እነርሱም እርሱ ወንድማችን ነው ብለው አቤሜሌክን ለመከተል ልባቸውን አዘነበሉ። ከበዓል ብሪትም ቤት ሰባ ብር ሰጡት። በዚያም አቤሜሌክ ምናምንቴዎችንና ወሮበሎችን ቀጠረበት፤ እነርሱም ተከተሉት። ወደ አባቱም ቤት ወደ ኦፍራ ሄደ፣ ሰባ የሆኑትን የይሩ በዓልን ልጆች ወንድሞቹን በአንድ ድንጋይ ላይ አረዳቸው። ትንሹ የይሩ በዓል ልጅ ኢዮአታም ግን ተሸሽጎ ነበርና ተረፈ። የሴኬምም ሰዎች ሁሉ ቤት ሜሎም ሁሉ ተሰበሰቡ፣ ሄደውም በሴኬም በአምዱ አጠገብ ባለው በአድባሩ ዛፍ በታች አቢሜሌክን አነገሡ። ይህንም ነገር ለኢዮአታም በነገሩት ጊዜ ሄዶ በገሪዛን ተራራ ራስ ላይ ቆመ፣ ድምፁንም አንስቶ ጮኸ፣ እንዲህም አላቸው፦ የሴኬም ሰዎች ሆይ እግዚአብሔር እንዲሰማችሁ ስሙኝ። አንድ ጊዜ ዛፎች በላያችሁ ንጉሥ ሊያነግሡ ሄዱ። ወይራውንም በእኛ ላይ ንገሥ አሉት። ወይራው ግን እግዚአብሔርና ሰዎች በእኔ የሚከብሩበትን ቅባቴን ትቼ በዛፎች ላይ እንድሰፍፍ ልሂድ አላቸው። ዛፎቹም በለሱን መጥተህ በላያችን ንገሥ አሉት። በለሱ ግን ጣፋጭነቴንና መልካሙን ፍሬን ትቼ በዛፎች ላይ እንድሰፍፍ ልሂድ አላቸው። ዛፎቹም ወይኑን መጥተህ በላያችን ንገሥ አሉት። ወይኑም እግዚአብሔርና ሰውን ደስ የሚያሰኘውን የወይን ጠጄን ትቼ በዛፎች ላይ እንድሰፍፍ ልሂድ አላቸው። ዛፎችም ሁሉ እሾህን መጥተህ በላያችን ንገሥ አሉት። እሾሁም ዛፎችን በእውነት እኔን በእናንተ ላይ ታነግሡኝ እንደሆነ ኑ ከጥላዬ በታች ተጠጉ፣ እንዲሁም ባይሆን እሳት ከእሾህ ይውጣ የሊባኖስንም ዝግባ ያቃጥል አላቸው። አሁን እንግዲህ አቢሜሌክን በማንገሣችሁ እውነትንና ቅንነትን አድርጋችሁ እንደሆነ ለይሩ በዓልም ለቤቱም በጎ አድርጋችሁ እንደሆነ እንዳደረገውም መጠን ለእርሱ የተገባውን አድርጋችሁ እንደሆነ አባቴ ስለ እናንተ ተጋድሎ ነበርና ከምድያምም እጅ ሊያድናችሁ ነፍሱን ለሞት አሳልፎ ሰጥቶ ነበርና እናንተም ዛሬ ለአባቴ ቤት ተነሥታችኋልና ሰባ የሆኑትን ልጆቹንም በአንድ ድንጋይ ላይ አርዷችኋልና ወንድማችሁም ስለ ሆነ የባሪያይቱን ልጅ አብሜሌክን በሴኬም ሰዎች ላይ አንግሣችኋልና እንግዲህ ለይሩበአልና ለቤቱ እውነትንና ቅንነትን ዛሬ አድርጋችሁ እንደሆነ በአብሜሌክ በአቤሜሌክ ደስ ይበላችሁ፣ እርሱ ደግሞ በእናንተ ደስ ይበለው። እንዲህ ባይሆን ግን ከአቤሜሌክ እሳት ይውጣ፣ የሴኬምንም ሰዎች ቤትሜሎንም ይብላ። ከሴኬምም ሰዎች ከቤትሜሎም እሳት ይውጣ፣ አቤሜሌክንም ይብላ። ኢዮአታምም ሸሽቶ አመለጠ። ወንድሙንም አቤሜሌክን ፈርቶ ወደ ብኤር ሄደ፣ በዚያም ተቀመጠ። አቢሜሌክም በእስራኤል ላይ ሦስት ዓመት ነገሠ። እግዚአብሔር በአቢሜሌክና በሴኬም ሰዎች መካከል ክፉን መንፈስ ሰደደ። የሴኬምም ሰዎች በአቢሜሌክ ላይ ተንኰል አደረጉ። ይህም የሆነው በሰባ የይሩበኣል ልጆች ላይ የተደረገው ዐመፅ እንዲመጣ ደማቸውም በገደላቸው በወንድማቸው በአቢሜሌክ ላይ ወንድሞቹንም እንዲገድል እጆቹን ባጸኑአቸው በሴኬም ሰዎች ላይ እንዲሆን ነው። የሴኬምም ሰዎች በተራሮች ራስ ላይ ድብቅ ጦር አደረጉ፣ መንገድ ተላላፊዎችንም ሁሉ ይዘርፉ ነበር። አቤሜሌክም ይህን ወሬ ሰማ። የአቤድም ልጅ ገዓል ከወንድሞቹም ጋር ወጥቶ ወደ ሴኬም ገባ። የሴኬምም ሰዎች ታመኑበት። ወደ እርሻውም ወጡ፣ ወይናቸውንም ለቀሙ፣ ጠመቁትም፣ የደስታም በዓል አደረጉ። ወደ አምላካቸውም ቤት ገቡ፣ በሉም ጠጡም አብሜሌክንም ሰደቡ። የአቤድም ልጅ ገዓል የምንገዛለት አብሜሌክ ማን ነው? ሴኬምስ ምንድር ነው? እርሱ የይሩብኣል ልጅ አይደለምን? ዜቡልም የእርሱ ሹም አይደለምን? ለሴኬም አባት ለኤሞር ሰዎች ተገዙ። ስለ ምን ስለዚህ እንገዛለን? ይህ ሕዝብ ከእጄ በታች ቢሆን ኖሮ አብሜሌክን አሳድደው ነበር አለ። አብሜሌክንም ሠራዊትህን አብዝተህና ውጣ አለው። የከተማይቱ ገዥ ዜቡልም የአቤድን ልጅ የገዓልን ቃል በሰማ ጊዜ እጅግ ተቈጣ። እንዲህም ብሎ ወደ አብሜሌክ በተንኰል መልክተኞች ላከ። እነሆ የአቤድ ልጅ ገዓልና ወንድሞቹ ወደ ሴኬም መጥተዋል። በአንተም ላይ ከተማይቱን አሸፍተዋል። አሁንም አንተና ከአንተ ጋር ያሉት ሕዝብ በሌሊት ተነሡ፣ በሜዳም ሸምቁ። ነገም ፀሐይ በወጣች ጊዜ ማልደህ ተነሣ፣ በከተማይቱም ላይ ውደቅባት። እነሆም እርሱና ከእርሱ ጋር ያሉት ሕዝብ በአንተ ላይ በወጡ ጊዜ እጅህ እንዳገኘች አድርግበት። አቤሜሌክና ከእርሱም ጋር ያሉ ሕዝብ ሁሉ በሌሊት ተነሡ፣ በሴኬምም አቅራቢያ አራት ወገን ሸመቁበት። የአቤድም ልጅ ገዓል ወጥቶ በከተማይቱ በር አደባባይ ቆመ። አቤሜሌክና ከእርሱ ጋር ያሉት ሕዝብ ከሸመቁበት ስፍራ ተነሡ። ገዓልም ሕዝቡን ባየ ጊዜ ዜቡልን፣ እነሆ ከተራሮች ራስ ሕዝብ ይወርዳል አለው። ዜቡልም ሰዎች የሚመስለውን የተራሮችን ጥላ ታያለህ አለው። ገዓልም ደግሞ እነሆ ሕዝብ በምድር መካከል ይወርዳል፣ አንድም ወገን በመዖንኒም በአድባሩ ዛፍ መንገድ ይመጣል ብሎ ተናገረ። ዜቡልም እንገዛለት ዘንድ አብሜሌክ ማን ነው? ያልህበት አፍህ አሁን የት አለ? ይህ የናቅኸው ሕዝብ አይደለምን? አሁንም መጥተህ ከእነርሱ ጋር ተዋጋ አለው። ገዓልም በሴኬም ሰዎች ፊት ወጣ፣ ከአብሜሌክም ጋር ተዋጋ። አብሜሌክም አሳደደው፣ በፊቱም ሸሸ፣ እስከ በሩም አደባባይ ድረስ ብዙዎች ተጐድተው ወደቁ። አብሜሌክም በአሩማ ተቀመጠ። ዜቡልም ገዓልንና ወንድሞቹን በሴኬም እንዳይኖሩ አሳደዳቸው። በነገውም ሕዝቡ ወደ እርሻ ወጡ። አብሜሌክም ሰማ። ሕዝቡንም ወስዶ በሦስት ወገን ከፈላቸው፣ በሜዳም ሸመቀ። ተመለከተም፣ እነሆም ሕዝቡ ከከተማ ወጡ። ተነሣባቸውም፣ መታቸውም። አብሜሌክም ከእርሱ ጋር ያሉት ወገኖች ተጣደፉ፣ በከተማይቱም በር አደባባይ ቆሙ። ሁለቱም ወገኖች በእርሻ ውስጥ በነበሩበት ሁሉ ላይ ሮጡባቸው፣ መቱአቸውም። አብሜሌክም በዚያ ቀን ሁሉ ከከተማይቱ ጋር ተዋጋ። ከተማይቱንም ይዞ በእርሷ የነበሩትን ሕዝብ ገደለ። ከተማይቱንም አፈረሰ፣ ጨውም ዘራባት። በሴኬምም ግንብ ውስጥ የነበሩ ሰዎች ሁሉ ይህን በሰሙ ጊዜ ወደ ኤልብሪት ቤት ወደ ምሽጉ ውስጥ ገቡ። አቢሜሌክም በሴኬም ግንብ ውስጥ ያሉ ሰዎች ሁሉ አንድ ሆነው እንደ ተሰበሰቡ ሰማ። አቢሜሌክና ከእርሱ ጋር ያሉትም ሕዝብ ሁሉ ወደ ሰልሞን ተራራ ወጡ። አብሜሌክም በእጁ መጥረቢያ ወስዶ የዛፉን ቅርንጫፍ ቈረጠ፣ አንስቶም በጫንቃው ላይ አደረገው። ከእርሱም ጋር ለነበሩት ሕዝብ እኔ ሳደርግ ያያችሁትን እናንተም ፈጥናችሁ እኔ እንዳደረግሁ አድርጉ አላቸው። ሕዝቡም ሁሉ እንዲሁ እያንዳንዳቸው የዛፉን ቅርንጫፍ ቈረጡ፣ አብሜሌክንም ተከትለው በምሽጉ ዙሪያ አኖሯቸው፣ ምሽጉንም በላያቸው አቃጠሉ። የሴኬምም ግንብ ሰዎች ሁሉ ደግሞ አንድ ሺህ የሚያህሉ ወንድና ሴት ሞቱ። አቢሜሌክም ወደ ቴቤስ መጣ፣ ቴቤስንም ከቦ ያዛት። በከተማይቱም ውስጥ ብርቱ ግንብ ነበር። የከተማይቱም ሰዎች ሁሉ ወንዱና ሴቱ ሁሉ ወደዚያ ሸሹ፣ ደጁንም በኋላቸው ዘጉ፣ ወደ ግንቡም ሰገነት ላይ ወጡ። አቢሜሌክም ወደ ግንቡ ቀርቦ ይዋጋ ነበር። በእሳትም ሊያቃጥለው ወደ ግንቡ ደጅ ደረሰ። አንዲትም ሴት በአቤሜሌክ ራስ ላይ የወፍጮ መጅ ጣለችበት፣ አናቱንም ሰበረችው። እርሱም ፈጥኖ ጋሻ ጃግሬውን ጠርቶ እኔን ሴት ገደለችው እንዳይሉ ሰይፍህን መዝዘህ ግደለኝ አለው። ጎልማሳውም ወጋው፣ ሞተም። የእስራኤልም ሰዎች አቤሜሌክ እንደ ሞተ ባዩ ጊዜ እያንዳንዱ ወደ ስፍራው ተመለሰ። እንዲሁ ሰባ ወንድሞቹን በመግደል አቤሜሌክ በአባቱ ላይ ያደረገው ክፋት እግዚአብሔር መለሰበት። እግዚአብሔርም የሴኬምን ሰዎች ክፋት ሁሉ በራሳቸው ላይ መለሰባቸው። የይሩባኣልም ልጅ የኢዮአታም እርግማን ደረሰባቸው።